አመሻችሁ የጋቢና ቪዮ አድማጮች፣ የዛሬ አርብ ህዳር 18 2012 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። የብሔራዊ ብረታ ብረት ኢንጂነሪንግ ኮርፖሬሽን የቀድሞ ዋና ዳይሬክተር እና ሌሎች ተከሳሾች መካከል ሁለቱም ለደህንነታቸው ስጋት እንዳለባቸው በመግለጽ ሌላ ማረሚያ ቤት እንዲዛወሩ ጠየቁ፣ ዘገባ ይኖረናል። ሰአሊና የፎቶግራፊ ኢንስታሌሽን ወይም የመግጠም ባለሙያ እናስተዋውቃችኋለን። ላይኒስ ሁን የዛሬ አምስት ዓመት ነው የመጣው ሀሳቡ ምንድን ነው በማንኪያና በሹካ የተሰሩ ቅርጾች ናቸው ማንኪያና ሹካ ደግሞ ማለት እንደ አፋችን ሳይ የተሰሩ ትንንሽ ክንድ ያላቸው እጆች ማለት ነው ቃል ሲኖረው ሹካ ነው ከሌለው ማንኪያ ልክ አሁን እንደ እኔ እንደ ምልክት ቋንቋን ነው በእጅ ቋንቋ እንደ ማውራት ለክሆን አሁሰና ይባላል በምሽቱ ይዘነዋል የኢትዮጵያ ብሔራዊ ሎተሪ አስተዳደር አስተዳደርና የአማራ ክልልም ጥያቄዎች ጠይቀናል የህዝብ ግንኙነት ኃላፊው አቶ ቴድሮስ ነዋይ በአማራ ክልል ስላለው ቤቲንግ ተጠይቀዋል። ለበይደራ ቆይተን ነበር። ለዛሬ ዘነዋል። ጥቁር ፍቃዱን ፍቃዱንም የምንሰጠው ፍላጎት ስላለ መነሻው ፍላጎት ስላለ ያንን ፍላጎት መሰረት አድርገን የምንሰጠው ነው። ያ ፍላጎት ህብረተሰቡን የሚጎዳ ከሆነ ምልክቶች እየታዩ ነው፣ ቼክ አናረግና የሚቆም ነው ወይን፣ አሻሽተንም የበለጠ ቁጥጥሩን አጠንክረን ክትትሉን አጠንክረን ተግባራዊ የምናደርገው ነው። እስከ ዝግጅታችን ማብቂያ አብራችሁን ከቆያችሁ ይህንንና ሌሎች ለምሽቱ ያዝናቸውን ዘገባዎች ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን አጫጭር ዜና እናሰማችሁ። ዜናዎቹ ጋር ወደ እናንተ መተናል። የኢራቅ የጸጥታ ኃይሎች ትላንት በአብዛኛው ባልታጠቁ የተቃውሞ ሰልፈኞች ላይ ተኩስ ከፍተው ቢያንስ አርባ ሰዎች ተገድለዋል። ጸረ መንግስት ተቃውሞ ባለፈው ወር ከተጀመረበት ጊዜ አንስተው የከፋ ጥቃት ከደረሰባቸው ቀናቶች መካከል አንዱ መሆኑን የደህንነትና የሕክምና ባለስልጣናቶች ተናግረዋል። ናስሪያ በተባለችው ደዋይት ከተማ የደህንነት ኃይሎች መንገዶችንና ድልድዮችን ዘግተው በነበሩ ተቃዋሚዎች ላይ ተኩስ በከፈቱበት ወቅት ቢያንስ 25 ሰዎች ሲገድሉ ከ200 በላይ መቁሰላቸው ተዘግቧል። መንግስት በመላው ደቡባዊ ኢራቅ ስርዓት ለማስከበር ወታደራዊ ኃይል መላኩን ገልጿል። እዛው አካባቢ በሚካሄደው ተቃውሞ ኃይል መጠቀም እንደበዛበትም ተገልጿል። ተቃዋሚዎቹ ህንጻዎችን፣ ድልድዮችን እንደሚቆጣጠሩና ከሞላ ጎደል በየዕለቱ እምባስ መጪ ጋዝና ተኩስ ከሚከፍቱባቸው የደህንነት ኃይሎች ጋርም እንደሚጋጩ ታውቋል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ድርጅት በናስሪያ የተፈጸመውን ጥቃት በደም የታጠበ ሲል አውግዞታል። በመቶዎች የሚቆጠሩ የአየር ንብረት ለውጥን ሂደት ለመገደብ ተጨማሪ እርምጃ እንዲወሰድ የሚጠይቁ ሰልፈኞች ዛሬ በሲድኒ አውስትሬሊያ፣ አዲስ በሆነ በዓለም አቀፍ ደረጃ የሚካሄድ ተቃውሞ ሰልፍ ጀምረዋል። የአውስትሬሊያ የተቃውሞ ሰልፍ እየተካሄደ ያለው የሀገሪቱ ደቡብ ምስራቅ ክፍል ከቅርብ ሳምንታት ወዲህ በመቶዎች በሚቆጠር የሰደድ እሳቶች በተጎዳበት ወቅት ነው። የተቃውሞ ሰልፈኞቹ የተሰባሰቡት የሊበራል ፓርቲ ዋና ጽህፈት ቤት በሚገኝበት ኒው ሳውዝ ዌልስ ሲሆን መንግስት አዲስ የከሰል የነዳጅ ዘይትና የጋዝ ውጥኖችን እንዲያስወግድ ጠይቋል። በበርካታ የእስያና የፓስፊክ ከተሞችም ብዙ ሌሎች ሰልፈኞች የግሬታ ተንበርግ ጥሪ አስተጋብተዋል። ግሬታ ተንበርግ የአየር ንብረት ለውጥ ዘመቻ የሚታካሄድ የአስራ ስድስት ዓመት እድሜ የስዊድን ተወላጅ መሆኗ ይታወቃል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት በተከበረው የምስጋና ቀን በዓል አፍጋኒስታን ያሉት የአሜሪካ ወታደሮችን ሳይታሰብ ጎብኝተዋል። አስተዳደራቸው ከታሊባን ጋር የሰላም ንግግር መቀጠሉንና የአማጽያኑ ቡድን ተኩስ የማቆም ፍላጎት እንዳለውም ተናግሯል። ፕሬዚዳንቱ ይህን ያሉት ከታሊባን ጋር ለአንድ አመት ያህል ሲካሄድ የቆየውን የሰላም ንግግር እንዲቋረጥ ካደረጉ ከሶስት ወራት ያነሰ ጊዜ ካለፈው በኋላ ነው። ለ18 ዓመታት ያህል ያክል የዘለቀውን የአፍጋኒስታን ጦርነት ለማቆም ስምምነት ለመፈረም ከተቃረቡ በኋላ ነበር ፕሬዚዳንቱ ንግግሩን ያቋረጡት። የአፍጋኒስታኑ ጦርነት አሜሪካ ከምንም ጊዜ የረዘመ ወታደራዊ ተሳትፎ ያደረገችበት ሆኗል። ፕሬዚዳንት ትራምፕ ከአፍጋኒስታን ፕሬዚዳንት አሽራፍ ጋኒ ጋር ባግራም የአውሮፕላን ማረፊያ ላይ ተገናኝተው በተነጋገሩበት ወቅት ታሊባን ስምምነት ማድረግ ይፈልጋል፣ እኛም እያነጋገርናቸው ነን፣ የተኩስ ማቆም ስምምነት ላይ የሚደረስ መሆን አለበት ብለናቸዋል። እነሱም የተኩስ ማቆሙን አልፈለጉትም ነበር፣ አሁን ግን ይፈልጋሉ ተስማምተዋል ብለዋል ትራምፕ። እስካሁን ባለው ጊዜ ከታሊባን በኩል የተሰማ ምላሽ የለም። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር የዓለም ዘገባዎች ዜናዎች እነዚህ ነበሩ። ከቀሬ ጋቢና ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚ የዕለቱን ልሳችን እናስደምጣችሁ። የብሔራዊ ብረታ ብረት ኢንጂነሪንግ ኮርፖሬሽን የቀድሞ ዋና ዳይሬክተርና ሌሎች ተከሳሾች ለቀረበባቸው ክስ መልስ ለመስጠት ቀጠሮ ጠይቀዋል። ከተከሳሾቹ መካከል ደግሞ ሁለቱ ለደህንነታቸው ስጋት አለብን ስላሉ ወደ ማረሚያ ቤት እንዲዛወሩ አቤት ብለዋል። ፍርድ ቤት የተለያዩ ትእዛዞችን ሰጥቶ ተለዋጭ ቀጠሮ ቆርጠዋል። መለስካቸው አመሀ ዝርዝር አለሁ የፌዴራል ጠቅላይ አቃቢ ሕግ በነ ሜጀር ጀኔራል ክንፈ ዳኘው ላይ ለመሠረተው አዲስ ክስ መልስ ለመስጠት ፍርድ ቤቱ ተለዋጭ ቀጠሮ እንዲሰጣቸው የተከሳሽ ጠበቃ ጠየቁ። ጠበቃው ዛሬ ረፋዱ ላይ ለተሰየመው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 18ኛ ወንጀል ችሎት ጨምረው እንዳስረዱት አቃቢ ሕግ የመሠረተው ክስ ዋስትና የሚያስከለክል በመሆኑም የዋስትና ጥያቄ እንደሌላቸው ገልጸዋል። ጠበቃው በማከልም በተለይ ሶስተኛ ተከሳሽ ማለትም ኮሎኔል ሸጋው ሙልጌታ በቀደሙት ክሶች ብዙ ጊዜ የአቃቢ ህግ ምስክር ሆነው የቀረቡ በመሆናቸው አሁን ባሉበት የቅሊንጦ ማረሚያ ቤት የደህንነት ስጋት እንዳለባቸው አብራርተዋል። ስለሆነም ተከሳሹ አሁን ካሉበት የቅሊንጦ ማረሚያ ቤት ወደ ቃሊቲ ማረሚያ ቤት ዞን አራት ተብሎ ወደሚጠራው ክፍል እንዲዛወሩ ፍርድ ቤቱ ትእዛዝ እንዲሰጥላቸው አቤቱታ አቅርበዋል። ፍርድ ቤቱ የአቃቢ ህግን ሐሳብ በጠየቀው መሠረትም ተከሳሾቹ ዋስትና ያልጠየቁ በመሆናቸው ጉዳያቸውን እዚያው ሆነው እንዲከታተሉ ነው የምንጠይቀው ብለዋል። አቃቤ ህግ በተጨማሪም ያልቀረቡ ተከሳሾችን ፌዴራል ፖሊስ እንዲያቀርብ ፍርድ ቤት ትዕዛዝ እንዲሰጥልን ብለዋል። ሁለቱንም ወገን ያዳመጠው ፍርድ ቤት የተከሳሽ ጠበቃ ባቀረበው አቤቱታ መሰረት የደህንነት ስጋት አለብን ያሉት ተከሳሾች አሁን ካሉበት ማረሚያ ቤት ወደ ቃሊቲ ማረሚያ ቤት እንዲዛወሩና ማረሚያ ቤቱም ለደህንነታቸው በማያሰጋ ስፍራ እንዲያዛውራቸው ትዕዛዝ ይጻፍ ብሏል። ያልቀረቡ ተከሳሾችም እንዲቀርቡ ለፌዴራል ፖሊስ እንዲጻፍ ፍርድ ቤቱ ጨምሮ አዟል። በመጨረሻም የተከሳሾችን መልስ ለመስማት ለህዳር 30 ቀን 2012 ዓ ም ተለዋጅ ቀጠሮ ይዟል። የፌዴራሉ ጠቅላይ አቃቢ ሕግ ትናንት በብረታ ብረት ኢንጂነሪንግ ኮርፖሬሽን የቀድሞ ዋና ዲሬክተር ሜጀር ጄኔራል ክንፈ ዳኘው፣ ሌተና ኮሎኔል ጸጋ ያንሞት ኮሎኔል ሸጋው ሙልቤታና በኮሎኔል መሐመድ ብርሃን ላይ አዲስ የከባድ ሙስና ወንጀል ክስ መስርቶባቸዋል። አዲሱ የአቃቢ ሕግ ክስ እንዳብራራው ተከሳሾቹ የማይገባቸውን ጥቅም ለማግኘት በማሰብ በ2004 ዓ ም በኮርፖሬሽኑ የግዢ መመሪያ መሠረት የግዢ ፈጻሚው አካል ግልጽነት፣ ተጠያቂነት፣ ጥራት ባለው በተቀላጠፈና ወጪ ቆጣቢ በሆነ መልኩ በተወዳዳሪ ዋጋ በጨረታ መፈጸም ሲገባቸው መመሪያውን ወደ ጎን በመተው ያለ ጨረታ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የመከላከያ ሚኒስቴር ፍላጎት ሳይጠየቅ ሲኢኤልኢሲ እና ኤኤልአይ ቲ ከተባሉ የቻይና ኩባንያዎች ተመሳሳይነት ያላቸውን ራዳሮች ግዢ መፈጸማቸውን አስረድተዋል። የአቃቢ ሕግ ክስ አራቱንም ተከሳሾች በግል ፈጽመዋቸዋል ያላቸውን ድርጊቶች ከመዘርዘሩም በላይ የተገዙት 111 የእግረኛ ሠራዊት ራዳሮች ናሙናዎች መምጣታቸውንም ይናገራል። ለናሙና የመጣው ራዳር በሀገር መከላከያ ሰራዊት በተደረገ የመስክ ሙከራ ሀገሪቱ ካላት ደረጃ አኳያ ዘመናዊ ያልሆኑ፣ ወጣ ገባ ለሆነ መልክዓ ምድር የማያገለግሉ፣ ሰው እንስሳትና ሌሎች ግዑዛን ነገሮችን የማይለይ፣ ከቦታ ቦታ ለማንቀሳቀስና በቀላሉ መጠቀም የማያስችል መሆኑ ተረጋግጠዋል ይላል የአቃቢ ሕግ የክስ ማመልከቻ። ስለሆነም ይላል ይኸው ማመልከቻ ስለሆነም፣ ቀደም ሲል ስማቸው የተዘረዘረው ሰዎች ከሁለቱም ድርጅቶች ኮርፖሬሽኑ የተረከባቸውን ራዳሮች እስካሁን ያለ አገልግሎት በመጋዘን እንዲከማቸው በማድረግ በአጠቃላይ ለማይጠቅሙ ራዳሮች ግዢ 214 ሚሊዮን 443,021 ብር ከ83 ሳንቲም ክፍያ በመፈጸም በሕዝብና በመንግሥት ላይ ጉዳት በማድረስ የሀገሪቱን የወንጀል ሕግ ልዩ ልዩ ድንጋጌዎችን በመተላለፍ በከባድ የሙስና ወንጀል አቃቢ ሕግ ከሷቸዋል። አራተኛው ተከሳሽ ኮሎኔል መሐመድ ብርሃን እስከ ዛሬ ፍርድ ቤት አልቀረቡም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቢይን ነው። ዛሬ እንግዲህ አርብ ስለሆነ የጋቢና ጥበብ ቀጣዩ ዘገባችን ነው ወደ ሰዓሊ የሆነ ፎቶግራፍና የኢንስታሌሽን ወይም ደግሞ የመቅጠም ባለሙያ ነው። በአሳሳል ዘይቤው ደግሞ ኮንቴምፖራሪ ወይም የአሁኑን ጊዜ ጥበብን ይከተላል። ኤደን ገረመው ለይኩን ናሁሰናይ የተባለን ወጣት አነጋግራ ተከታዩን ዘገባ አሰናድታለች። የዛሬው እንግዳይ ከሃያ ዓመታት በላይ በስዕልና በፎቶግራፍ ሙያ ላይ ቆይቷል። ቀለማትን ማዋደድ፣ ብርሃንን ከጨለማ፣ ብርሃንን ከቀለም ማዋሃድ የዕለት ተዕለት ህይወት የሚገለጥባቸውን ቁሶች አጉልቶ በማውጣት እውነትን መንፈሳዊነትንና ዓለምን በስዕል በፎቶግራፍና በቅርጻ ቅርጽ መግለጽ ስራው ሳይሆን ህይወቱ እንደሆነ ይናገራል። በአሳሳል ዘይቤው ኮንተምፖራሪ አርትስ ወይም ደግሞ የአሁን ጊዜ የአሳሳል ዘይን ቢከተልም ከቅርብ ጊዜ ወዲህ የአስራ ሰባተኛው ክፍለ ዘመን አሳሳሎች እየማረኩት መጥተዋል። ይኩና ውሰና ፈምታሁን የተወለድኩት እዚሁ አዲስ አበባ ያሳ ዶሮ ማኖቂያ የሚባል አካባቢ ነው። በሀገር ፍቅርና በዶሮ ማነጫ ያለ ትንሽ ሰፈር ነው። ሹፌሽ ሰፈር ይባላል። ራቶ ልኬን ያደግኩት ራሴን በራሴ እያስተማርኩኝ ስዕል የጀመርኩት አሁን ኮንተምፖራሪ አርት የሚለውን እንግዲህ ውስጥ ቢኖርም ትኩረቴ የቤተ ክርስቲያን ስዕል ላይ ነው ግን የቤተ ክርስቲያን ስዕል ራሱ ሳይሆን ግን አሁን ነው ሞሮ የቤተ ክርስቲያን ስዕል ላይ እያተኮርኩት በተለይ የአስራ ሰባተኛው ሴንቸሪ ስዕሎች አሳሳል ላይ ትኩረቴ ማርጃለሁ። በቃ አሁን እኔ በተረዳውበት አሁን በመጣሁበት በገባኝ መልኩ ልክ ይሄ የአሁን ስዕል የሚባል የራሴን ዝ የራሴን አሳሳል ሽን የመጣው ግን መነስ እንዴት ሆነ ካልሽ ይመስለኛል ስድስተኛ ክፍል ላይ ይህንን ፎቅ ሳሉ ይህንን እንደዚህ ሳሉ ተብለን ውጭ ወተን ስንስል አውቃለሁ እና እስላለሁ የኔ ስዕል ወደዋለ፣ ግን ከጓደኛ በማርክ ማነሱ እንድና እንደ ውድድር ጀመርኩት ማለት ነው። ጓደኞች እንደሚያወዳድሩን አለ እና ና ማስታወሰው ይሄን ነው። የፎቶግራፍ ጥበብና ስዕልን አዋህዶ የሚሰራው ላይኮን ወደ ፎቶግራፍ ጥበብ ለመግባቱ እቃዎችን በመቅጠም ሀሳብን መግለጽ ወይም የኢንስታሌሽን አርት ለእኔ አሁን ለምሳሌ ፎቶግራፊ ስጀምር እንዴት ነው የጀመርኩት? ኢንስታሌሽን የሚባል አርት አለ። ለምሳሌ ብርጭቆ፣ ጠርሙስ፣ እንደዚህ ሳህን አስቀምጠው ኢትዮጵያን ስንስል አስቀምጠን መሳሉ ፎቶ ማንሳት እንደማለት ነው። ምንም ልዩነት የለውም። ያንን ቅርሶች ደግሞ በማንጠልጠል እንደዚህ ጋለሪ ውስጥ ሊሆን ይችላል። እንደዚህ እቃዎችን በማንጠልጠል ሀሳብ መግለጽ የሚጀምር ኢንስታሌሽን አርት ይባላል እና ለኔም መነሻ ኢንስታሌሽን አርት ቪዲዮ አልጋዬ፣ ለምሳሌ ኮርኒስ ላይ ነው የሰቀልኩት እና ከስር ወደ ላይ ነው ማየው። እዛ ስር ደግሞ ምን አንጠልጥያለው ዣንጥላ አለ እንደዚህ የሙዚቃ መሳሪያ አለ፣ ጫማ አለ፣ እንደዚህ ቆዳ እንደዚህ ብ የአልጋ ስራ አይነት ስሜት ለመፍጠር እየሰራሁት አለ እና እሷ ፎቶ ዶክመንት ይፈልጋል። ስለዚህ ካሜራ ውስጥ ገባው ማለት ነው። እስከ አጭር ቪዲዮም ሳርቅ እንደገና ዳርክም እያልኩኝ ሲሄድ ፎቶግራፊ ውስጥ ገባው እና ሞራ አሁን እኔ ፎቶግራፊ ላይ በመሳል ነው የእኔ እንግዲህ መታወቅ እሱን አይ ቲንክ ሰውም ይወደዋል ይመስለኛል። እኔ እንግዲህ የሀያ አመት ብቸኛ ስቱዲዮ ውስጥ የሚኖር ሚስል እዛው ማስተምርበት ምግብ የምሰራበት ሁሉ ነገር ነው። ስለዚህ ልክ ስዕል እንደ መብላት ማለት ነው ለእኔ። ለምን ስነሳ አምስተኛም ከስዕል ጋ ነው እንደዚህ ና ሁሌ ሀሳብ አለ። የድሮ ቤት ነው ያለሁበት። ሰባ ደረጃ ነው አካባቢ ና ራስ መኮንን ድልድይ እንዲሁም ራስ መኮንን ሀዊ እንደው ዝም ብለን ስናያቸው የኛን ስቱዲዮ የሚጠብቁ ይመስላል። እና አሁን በሀያ አመት ጊዜ ውስጥ ደግሞ ጉራማይ ሊአፍ ሚል ጋለሪ ከላይ ተወዷል። ዳግማዊ ምኒልክ ትምህርት ቤት ስዕልን አንድ ብሎ የጀመረው ላይ ኩን ከአለፈለገ ሰላምና ከተፈሪ መኮንን ትምህርት ቤቶች ተመርቋል። በአመታት ጉዞ ከሄደባቸው ትምህርት ቤቶች እኩል አብረውት ሲሰሩ ከነበሩ አርቲስቶችም የተማረው ብዙ እንደሆነ ያሳስባል። ባለፉት አመታት የጀመራቸው ፍላይንግ ወይም በራሪ ማንኪያዎች የተሰኙ ቅርጾቹ በተለያዩ የዓለም ክፍላት እየዞሩ ይገኛሉ። ላይን ስፑን የዛሬ አምስት አመት ነው የመጣው። ሀሳቡ ምንድን ነው? በማንኪያና በሹካ የተሰሩ ቅርጾች ናት። ማንኪያና ሹካ ደግሞ ማለት በአፋችን ሳይዝ የተሰሩ ትንንሽ ክንድ ያላቸው እጆች ማለት ነው ጣት ሲኖረው ካነ ከለለው ማንጫ ልካ፣ አሁን እንደ እኔ እንደ ምልክት ቋንቋ ነው፣ በእጅ ቋንቋ እንደማውራት ማውራት፣ ባልና ሚስትም ስንል እንደ መፋቀር፣ ፍቅር እንደ መስራት፣ እነዚህ እያሰብኩ ነው። እነዚህን ቅልቆቹን ሰራቸው። ለምን አንድ አለም አቀፋዊ ካራክተር ናቸው። ማንቻናውን ዝም ብለሽ ስታያት፣ በቃ ታስቦባት የተፈጠረች ነ ከአለም ጥግ እስከ ጥግ ያገናኘች ማቴሪያል ነች። እሷም የሆነ ሀሳብ አቀርብ፣ ከአለም ጥግ እስከ ጥግ መነጋገር፣ መግባባት ይችላለሁ። ሀያ ስድስት ሀገር ዞረዋል ልክ እንደ ትልቅ አደባባይ ቅርጽ ያላቸው ፎቶዎች ያም እንግዲህ እኔ ብቻ አይደለም እንግዲህ ሀያ ስድስት ሀገር የዘርኩት እንግዲህ። ሌላው ስላይንስቱን ሜምበርሽፕ ክለብ የምንለው ሰዓሊዎች፣ ፎቶግራፈሮች እኔ ያልሄድኩበት ቦታ እነዛን ቅርጾች ወስደው ፎቶ አንስተው ያመጣሉ ማለት ነው። በፎቶግራፊ ቀርበዋል። በቅርጽ ቀርበዋል። እንደገና ደግሞ በአኒሜሽን ቀርበዋል። በፓስፖርት ድሮን ኤክስፕሊሽን ነበረ። እንደ ቅርጽ ብለን ስናስብ እነዚህ በሳይዝ ከእጅ አሉ። አሁን በቅርቡ ለንደን አክስር ላይ አቅርቤ መጥቻለሁ። ሌላው ፈረንሳይ ተመላልሽ አለሁ። እንደዚሁ ደግሞ ማሊ ኮንጎም፣ እንደዚሁ አፍሪካን ፎቶግራፈርስ ሚቲንግ ላይም እንደዚሁ ተገናኝቼ ከኪሬተሮች ጋር ማስተር ክላስ የሚባል ተካፍያለሁ። አሁን እንግዲህ ላይንስቱን ሁለቱን ለመቀጠል እንግዲህ እዚሁ ጉራማይሌ አርት ኢንተርካንግ እያወራን ነው። ስዕል ዓለምን የምናይበት መስኮት፣ ፍጥረታትን፣ የነገሮችን መስተጋብር የምናደንቅበት፣ የምናመሰግንበት የፈውስ መንገድ ነው የሚለው ለይኩና ሁሰናይ፣ ስራዎቹም ለሌሎች ይህን ስሜት እንዲያጋቡ ምኞቱ መሆኑን ተናግሯል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ ደህንንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የአማራ ክልል ወጣቶች ማህበር በባህር ዳርና ጎንደር የሚገኙና የኳስ ጨዋታ ውድድሮችን መነሻ አድርገው የተከፈቱ ቁማር ቤቶች ወጣቶችንና ታዳጊዎችን ሕይወት እያበላሹ በመሆኑ መንግሥት በአስቸኳይ እንዲዘጋቸው መጠየቃቸውን በትላንትናው እለት መዘገባችን ይታወሳል። ለንግድ ቤቶቹ ፍቃድ የሰጠው የኢትዮጵያ ብሔራዊ ሎተሪ አስተዳደር አገልግሎቱን የሚሰጡት ቤቶች የውርርድ ማጫወቻዎች እንጂ ቁማር ቤቶች እንዳልሆኑ መግለጹንም ጠቅሰን ነበረ። የብሔራዊ ሎተሪ አስተዳደር የህዝብ ግንኙነት አስተባባሪ አቶ ቴድሮስ ነዋይ ጋር ያደረግነውን ቃለምልልስ ለዛሬ ማሳደራችንም የሚታወስ ነው። ጽዮን ግርማናት ያነጋገረቻቸው ከሚያብራሩበት ይጀምራል። ስፖርት ውርርድ ነው የምንለው የስፖርት ውርርድ ማለት እዛ እናንተ አሜሪካን ሀገር እየተፈጸመ ያለ ህጋዊ የሆነ ነገር ነው። ቁማር ሲሆን አንድ ሰው ተጎድቶ አንድ ሰው በጣም ብዙ ገንዘብ በልቶ የአንደኛው ሰው ደግሞ ማህበራዊ ህይወት የሚበላሽበት ነው። የስፖርት ውርርድ ግን ብሔራዊ ሎተሪ አስተዳደር በተቋቋመበት አዋጅ መሰረት አድርጎ በዛ ደግሞ የስፖርት ውድድር ውርርድ መመሪያ በወጣው መሰረት የሚሰጥ ነው። ይህን ሲያደርግ ግን ቁማር የማያሰኙ ምክንያቶች አሉት። አንደኛው ሀያ በመቶ ከገቢያቸው እነዛ የሚያጫውቱት ሰዎች አጫዋቾቹ ሰዎች እኛ ቁማርተኞች አይደለም የምንላቸው እነሱ ሀያ በመቶ መክፈል አለባቸው ከትርፋቸው። ሌላው ለእኛ መስሪያ ቤት ከገቢያቸው አስራ አምስት በመቶ ኮሚሽን ይከፍላሉ። በተጨማሪ ታክስ ይከፍላሉ ለመንግስት። መንግስት ግዴታ አለባቸው የሰው ኃይል ይቀጥራሉ። ስለዚህ ማህበራዊ አስተዋጽኦ ከፍተኛ እና የመንግስት ግዴታዎችን የሚያስፈጽም ስለሆነ እኛ ቁማር አንለውም። በኢትዮጵያ ውስጥም በሌላው ዓለም በጣም የቆየ ነው። በኢትዮጵያ ውስጥ ከተጀመረ ወደ አንድ ስምንት አመት የሆነዋል። በጣም የተስፋፋው ባለፈው አመት እና በዚህ አመት ነው። ስለዚህ ህብረተሰቡ ባለፈው አመት እና በዚህ አመት ሲስፋፋ ምንድን ነው ይሄ ነገር የሚል ጥያቄ እያስነሳ ነው ያለው። በዚህ አመት ነው በተለይ ጥያቄው እየጎላ የመጣው። አሁን እኛ ይህንን መሰረት አድርገን ደግሞ ከዛ ውጤት ተነስተን ፌክቱን እያየነው ነው ማለት ነው። አንደኛ አሜሪካን ሀገርን ጠቅሰዋል። ሀገርን ከኢትዮጵያ ነባራዊ ሁኔታ ጋር ማነጻጸር በጣም ሩቅ ነው። እዚህ አሜሪካን ሀገር ስለምኖር የእሱን መነሻ አርጌልና ሊነገር ይችላለሁ። ምክንያቱም አሶች ገና ከመነሻው ወደዚህ የሚሄዱባቸው መንገዶች ወይም ራሳቸውን አውቀው ተምረው ወደ ማህበረሰቡ የሚለቀቁበት መንገድ በጣም ሰፊ ነው። ኢትዮጵያን ወጣትና በተለይ ብዙ ችግር ውስጥ ያለፈ ወጣት ስርዓት ወጣት የትምህርት ስርዓቱ እንደተበላሸ የሚነገርበት አገር ላይ ያለው ወጣትን ከአሜሪካን ወጣት ጋር ማነጻጸር ተገቢ አይመስለኝም። እርስዎ እንዴት እንዳዩት አላውቅም። ወደ ጥያቄ አይደለም የእናንተን ወጣት መጥፎ ጎን እኮ አይደለም የሚወሰድ ነው። ይሄ የማህበራዊ ጉዳይ ነው። ከልጆቹ የስፖርት ወዳ ይጫወታሉ፣ ስፖርት ያያሉ። የእንግሊዝ ፕሪሚየር ሊግ ያሉ ሌሎቹ ምና ሊጋዎች ያሉ ያን መዝናኛ ላይ ናቸው፣ ሁልጊዜ ቅዳሜና እሑድም በሌሎችም ቀናት። ከዛ በተጨማሪ በዚህ በመዝናኛ ሁኔታቸው እንደ አንድ ማህበራዊ ዘርፍ ያንን ይዘው ነው ይህን የሚያደርጉትና ከመዝናኛዎቹ አንዱ ነገር ነው። ብዙ አሜሪካ ውስጥ ብዙ መጥፎ ነገሮች አሉ። ስለዛ አይደለም እኒ አሁን እኔ እየጠቀስኩ ያለው እሱን እንግዲህ በሌላ ውይይቶች እንመጣበታለን። ምክንያቱም የእድሜም ጉዳይ አለ። አሜሪካን ሀገር ውስጥ አስራ ስምንት አመት ያልሞላው ልጅ፣ ሀያ አንድ አመት ያልሞላው ልጅ የማይገባባቸው ቦታዎች አሉ። አሁን እንደሚነግሩኝ ይህም በህግ ነው ይህም በአስራ ስምንት አመት እንዲለጥፉ ይገደዳሉ። ግን እንደሚነግሩኝ ባህር ዳርና ጎንደር ያነጋገርኳቸው ወጣቶች አስራ ሶስት አመት የሆናቸው ልጆች ሁሉ እንደዚህ አይነት ቦታዎች እንደሚገቡ ነው። ከተጀመረ ስምንት አመት ነው። ባለፈው አመትና በዚህ አመት በጣም ህብረተሰቡ መጫወት ሲጀምር ወጣቱ አሁን እንዲህ አይነት ጉዳዮች እየመጡ ስለሆነ አሁን ኢፌክቱን የምናይበት ነው ያልኩት እ እስካሁን ብዙም ህዝቡ በደንብ እየተጫወተው አልነበረም። በዚህ አመት ነው እየጎላ የመጣው። ባለፈው አመት ግማሹ አመት ነው እየጎላ የመጣው። የት የት አካባቢ ናቸው? አሁን ባህር ዳርና ጎንደር ብቻ ናቸው ያሉት። ፍቃድ የሰጠናቸው ድርጅቶች አሉ። እነሱ ፍቃድ አውጥተው በመላ ኢትዮጵያ ማጫወት ይችላሉ። ከነዛ ከተሞች አንዱ ባህር ዳርና ጎንደር ናቸው። መንግስት ከነዚህ ገቢዎች ተጠቃሚ ነው። የመንግስት ሲጠቀም ወደ ህዝቡ ይወርዳል የሚል ነገር አንስተዋል። የአማራ ወጣቶች ማህበር በጎንደር ያሉት እና በባህር ዳር ያሉት እንደሚሉት መንግስት ገንዘብ ከመሰብሰብ በተጨማሪ ትውልድን በመቅረጽ ውስጥ ተሳትፎ ሊኖረው ይገባል። ትውልድም መቅረጽ አለበት። በእንደዚህ አይነት አስቸጋሪ ጊዜ ውስጥ ትውልድም መቅረጽ ሲገባው ገንዘብን ታሳቢ ብቻ በማድረግ ወጣቶችን ለጥፋት የሚያነሳሳ ጥናት አድርገናል ይላሉ። ይሄንን ታሳቢ አታደርጉም? ይሄ አሁን ያልሽ አጠቃላይ ፖሊሲ የመንግስት ፖሊሲ ነው የፈታ ፖሊሲ የሴቶች ፖሊሲ እሱ እንደያግባቡ ይፈታ ነው። እንደኛ መስሪያ ቤት ግን ከዚህ ከስፖርት ውርርድን አንስቶ እችን አንስቶ ላይ ያለውን አጠቃላይ ነገር የመንግስት ፖሊሲ ትውልድን እያጠፋ ነው ብሎ ለመደምደም አስቸጋሪ ነው። እንደኛ መስሪያ ቤት ግን የስፖርት ውርርድ ፍቃዱንም የምንሰጠው ፍላጎት ስላለ ነው። መነሻው ፍላጎት ስላለ ያንን ፍላጎት መሰረት አድርገን የምንሰጠው ነው። ያ ፍላጎት ህብረተሰቡን የሚጎዳ ከሆነ ምልክቶች እየታዩ ነው። ቼክ አናደርግና የሚቆም ነው ወይን አሻሽተንም፣ የበለጠ ቁጥጥሩን አጠንክረን፣ ክትትሉን አጠንክረን ተግባራዊ የምናደርገው ነው እንጂ አንድ ፖሊሲ ስናወጣ ያንን ወጣት የእኛም ዜጋ የእኛም ልጆች ናቸውና በአይነት ነገር የምንሰራው ጉዳይ አይደለም። ወጣቶቹ የሚሉት ምንድን ነው? በቀጥታ ከሌላ አገር ኮፒ አድርጎ በማምጣት አጠቃላይ ፖሊሲውን ሳይሆን እንዲህ ያለ ነገር በሚደረግበት ሰዓት በቀጥታ ከሌላ አገር ኮፒ አድርጎ በማምጣት ገንዘብን ብቻ ታሳቢ አድርጎ ለምሳሌ ይላሉ እነዚህ ወጣቶች እነዚህ ወጣቶች በዚህ ውርርድ አያቆሙም። ይሄን ውድድር ውርርድ ለሚያረጉ ሲመጡ ይሰበሰባሉ፣ ለሌሎች ሱሶች ይዳረጋሉ። ይሄ ራሱ ሱስ ሆነባቸዋል። ስራ የላቸውም። አብዛኞች ወጣቶች ስራ ሰርተው ወይም እንደ መዝናኛ አይደለም ይሄንን የሚያደርጉት፣ ሌላ የሚሄዱበት ቦታ ስለሌላቸው እንዲህ ያለ ነገር ሲያገኙ ተሰብስበው ለተሻለ ነገር ከመስራት ይልቅ ራሳቸው ይጠፋሉ፣ ሌሎችንም ወጣቶች ያጠፋሉ። ኢትዮጵያ ካለችበት ነባራዊ ሁኔታ አንጻር እንዲህ ያለ ነገር ተቀርቶ መምጣት አይገባውም ነው የሚሉት እና ለዚህ አስተያየታቸው ምን ምላሽ አሉት? አሁን የምትነግሪኝ ሎጂክ እኮ ጠቅላላ እስከ ዛሬ ኳስ ሲያዩ የሚደረገውን ነገር ነው ምታየ ማንቸስተር ዩናይትድና አርሴናል ሲጫወቱ አሁን የምታያቸው ችግሮች በሙሉ በወጣቶቹ ሞካካ ፉክክር አለ እና ይህንን አንስቶ ለስፖርት ውርርድ ብቻ መስጠት የተለየ ስፖርት ውርርድ ያመጣው ጉዳይ እኛ ይህንን ጉዳይ የምናየዋለን ብዬሻለሁ፣ ግን እንዲም እስካሁን በዝርዝር ቅድም ሸዋስ አጥንተን የምናየው ጉዳይ ይሆናል፣ ግን ችግሩን ሁሉ ከስፖርቱ ውርድዱ ሳይሆን እኛ እንዲያውም አሁን እየደረሰን ያለው መረጃ ምንድን ነው? በፊት አንድ አርሴናልን የሚደግፍ አንድ ልጅ በጣም ለዛ ያለው ስሜትና ፍላጎት እስከ መጣላት እስከ ምናምን የሚያደርሰው ነው። አሁን ግን የእሱ አቋም አንድ ቡድን ላይ ብቻ አይደለም የሚመሰረተው። የተለያዩ ቡድኖች አሉ። እሱ እዛ የሚፎካከራቸው ሶስት አራት ሊሆኑ ይችላሉ። እዛ ላይ ነው አሁን ስሜቱ ያለው እና ያ በፊት አንድ ቡድን ብቻ ይዞ ልውስጥ የሚገባው ልጅ ያ ስሜቱ እየቀነሰ በተለያየ እሱ በተወዳደረባቸው እሱ በተፎካከረባቸው ውድድሮች ባስያዛቸው ውድድሮች ነው ስሜቱ ያለው እና እንዲያውም እየቀነሰ ነው ያለው። ያ ስሜት መጋጋል የሚል ነው እስካሁን እኛ ያለ ነው። ወጣም ወረደ፣ ግን መጨረሻ ላይ እኔውና ሌሎችም የሚያዩት አካል ያጥኑትና የሚታይ ጉዳይ ነው። ግን አሁን ያነሱት ነገር ላይ አንድ አንድ ጥያቄ ለመጨመር ያህል ያም እኮ ትክክል አይደለም ተብሎ ትችቶችን ሲያስነሳ፣ ቅሬታዎችን ሲፈጥር ወጣቶቹ በኳስ ምክንያት እርስ በርሳቸው መጣላት የለባቸውም ስለዚህ እንዲያሉ ጨዋታዎች ላይ ትኩረት ማድረጋቸው ትውልድን እየገደለ ነው። እንደውም ኢትዮጵያ ውስጥ ኢትዮጵያንና ወጣቶችን እየገደላቸው ያለው ጫትና ሱስና ኳስ ነው በሚል የማህበረሰብ አጥኚዎች በጣም በተደጋጋሚ ትችት ሲያቀርቡበት የነበረ ጉዳይ ነው። ስለዚህ እሱም ማሻሻል ነው የሚሻለው፣ ወይስ ወደ ውርርድ ማሳደግ ነው የሚሻለው? እሱ እሱ እኮ የኔ ጉዳይ አይደለም አልኩ ክት ይህ አጠቃላዊ የማህበራዊ ጉዳይ ሹ በምሳሌ ስላነሱት ነው። ይሄ ስፖርት ውርርድ እዛ መሀል ላይ አንድ ስፖርት ውርርድ ብሎ የመጣ ነው እና ከአጠቃላይ ከጫት ጋር ከአጠቃላይ ከስፖርት ጨዋታ ጋር የወጣቱ ጉዳይ ጋር እና ከአጠቃላይ ፖሊሲ ጋር የሚያያዝ አይደለም። የእኛ ጉዳይ የእኛ ጉዳይ አንድ ስፖርት ወጣቶች የሚበራረግበት ጉዳይ ነው። ይህ ጉዳይ ያንን ካባባሰው በቅርብ የተፈጠረ ክስተት ነው። ከወጣ አስር አመት ሆኖታል ከተባ አሁን ስሜቱ እየመጣ ካለ ብዙ ልጆች መጫወት ከጀመሩ አመት አይሞላውም። ወደ ሰባት ወር፣ ስምንት ወር ነው የምናየው ጉዳይ ነው። ፊክቱን አይተን ያንን ጉዳይ የሚያባብስ ከተባለ የወጣቱን የማህበራዊ መስቀልቀል የሚያመጣ ከሆነ ማናቆምበት ምክንያት የለም። እኛ እንዲያውም የተቋቋም ነው የሕገ ወጥ የድል ጨዋታዎችን ለመከላከል ነው። መንግስት በእንዲህ አይነት ጉዳይ ጣልቃ የሚገባው እንጂ ለመባባስ አይደለም። ሊቋቋሙ የሚያሄ ዶክተር አስተዳደር ግለሰቦች ሕገ ወጥ የድል ጨዋታን ስለሚያካሄዱ ራሱ መንግስት አካሄዱ ራሱ መንግስት ኢንተርቬንሽን ውስጥ ገብቶ ህብረተሰቡ በእንዲ አይነት በሕገ ወጥ የድል ጨዋታ እንዳይታለል ነው። አሁንም እኛ ባን ፍቃድ ባንሰጠውም እንዲ አይነት ነገሮች ፍላጎቶች ነበሩ፣ ግለሰቦች ያካሄዱ ነበር። ያንን መሰረት አድርገን መመሪያ ወጣ ነው። እኛ ሀገር ብቻ ያለ አዲስ ክስተት አይደለም። ስለዚህ አይተን ደግሞ የሚያባብስም ከሆነ ሊቆም የሚችል ነገር ነው። እንግዲህ በትናንትና እለት ያነጋገርናቸው የአማራ ክልል የጸጥታና ደህንነት ኃላፊው አቶ አገኘው ተሻገር በዚህ ጉዳይ ላይ ክልሉ ጥናት አድርጎ እርምጃ እንደሚወስድ መግለጻቸው ይታወሳል። ኤደን፣ እንግዲህ ዝግጅታችንን ዛሬ አርብ ነው በዚሁ እናጠቃል። አዎ ግን ከዛ በፊት የሙዚቃን ጋብዛችኋለን። ዘ ዊኬንድ አዲስ ዘፈን ተቋል። እስቲ አስተዋቂ ሀርትለስ የሚል አቤል ተስፋዬ ሀርትለስ። እሱን ጋብዘን እኛ ከሱ ጋር እንተዋችኋለን። ደህና ደሩ። ጽዮን ግርማና ኤደን ገረመው ስናስተናግዳችሁ አምሽተናል። አስተያየቶቻችሁን እንደተለመደው እንግዲህ በቪኦኤ አማሪክ ላይ ያድርሱን። መልካም ምሽት six feet